ትንቢተ ዘካርያስ ምዕራፍ አስራ አንድ ሊባኖስ ሆይ ደጆችህን ክፈት፣ እሳትም ዝግባዎችህን ትብላ። የጥድ ዛፍ ሆይ ዝግባ ወድቋልና ከበርቴዎችም ጠፍተዋልና ዋይ በል። እናንተም የባሳን ዛፎች ሆይ ጽኑ ጫካ ተቈርጦአልና ዋይ በሉ። የእረኞች ክብር ተዋርዶአልና የዋይታቸው ድምፅ ተሰምተዋል! የዮርዳኖስ ትዕቢት ተዋርዶአልና የአንበሶች ግሣት ድምፅ ተሰምተዋል። አምላኬ እግዚአብሔር እንዲህ ብሎአል፣ ለእርድ የሚሆኑትን በጎች ጠብቅ። የገዙአቸው ያርዱአቸዋል፣ ራሳቸውንም እንደ በደለኞች አድርገው አይቈጥሩም። የሸጡአቸውም ባለጠጋ ሆነናል፣ እግዚአብሔር ይመስገን ይላሉ፤ እረኞቻቸውም አይራሩላቸውም። ከእንግዲህ ወዲህ በምድር ላይ ለሚኖሩ አልራራም፣ ይላል እግዚአብሔር። እነሆም ሰውን ሁሉ በባልንጀራውና በንጉሥ እጅ አሳልፌ እሰጣለሁ። ምድሪቱንም ይመታሉ፣ ከእጃቸውም አላድናቸውም። እኔም ለእርድ የሚሆኑትን በጎች የመንጋውን ችግረኞች ጠበቅሁ። ሁለት በትሮችንም ወሰድሁ። የአንዲቱን ስም ውበት የሁለተኛይቱንም ስም ማሰሪያ ብዬ ጠራሁ። መንጋውንም ጠበቅሁ። በአንድ ወርም ሦስቱን እረኞች አጠፋሁ። ነፍሴም ተሰቀቃቻቸው፣ ነፍሳቸውም ደግሞ እኔን ጠላች። እኔም እናንተን አልጠብቅም፤ የሚሞተው ይሙት የሚጠፋውም ይጥፋ፣ የቀረውም እያንዳንዱ የባልንጀራውን ሥጋ ይብላ አልሁ። እኔም ከሕዝቦች ሁሉ ጋር የገባሁትን ቃል ኪዳኔን አፈርስ ዘንድ ውበት የተባለችውን በትሬን ወስጄ ቈረጥሁ፤ በዚያም ቀን ተሰበረች። እንዲሁም እኔን የተመለከቱ የመንጋው ችግረኞች የእግዚአብሔር ቃል እንደ ነበረ አወቁ። እኔም ደስ ብሎአችሁ እንደሆነ ዋጋዬን ስጡኝ፣ ያለዚያ ግን ተውት አልሁ። እነርሱም ለዋጋዬ ሠላሳ ብር መዘኑ። እግዚአብሔርም የተስማሙበትን የከበረውን ዋጋዬን በግምጃ ቤት ውስጥ አኑረው አለኝ። እኔም ሠላሳውን ብር ወስጄ በእግዚአብሔር ቤት ባለው በግምጃው ቤት ውስጥ አኖርሁት። በይሁዳና በእስራኤል መካከል ያለውን ወንድማማችነት እሰብር ዘንድ ማሰሪያ የተባለችውን ሁለተኛይቱን በትሬን ቈረጥሁ። እግዚአብሔርም እንዲህ አለኝ፣ ዳግመኛ የሰነፍን እረኛ ዕቃ ውሰድ። እነሆ በአገሩ ውስጥ እረኛ አስነሣለሁ፤ እርሱም የጠፋውን አያስብም፣ የባዘነውን አይፈልግም፣ የተሰበረውን አይጠግንም፣ የዳነውንም አይቀልብም፤ ነገር ግን የሰባውን ሥጋ ይበላል፣ ሰኮናውንም ይቀለጣጥማል። መንጋውን ለሚተው ለምናምንቴ እረኛ ወዮለት! ሰይፍ በክንዱና በቀኝ ዓይኑ ላይ ይሆናል። ክንዱም አጥብቃ ትደርቃለች፣ ቀኝ ዓይኑም ፈጽማ ትጨልማለች።